በኢትዮጵያ በድርቅ ምክንያት ስለተፈጠረው የምግብ እጥረት የተቀናበረው ዝግጅታችን ይቀጥላል። የተከበራቸው አድማጮች በምዕራብ ሐረርጌ ዞን የተለያዩ ወረዳዎች ዝናቡ ወቅቱን ጠብቆ ባለመጣሉ ድርቅና የምግብ እጥረት መከሰቱን ነዋሪዎች ገልጸዋል። የኦሮምኛ ክፍል ባልደረባችን ጃለኔ ገመዳ ያነጋገረቻቸው የጭሮ ወረዳ ነዋሪ የሆኑ ስማቸው እንዳይገለጽ የጠየቁ ሰው በረሃብ ምክንያት የሞተ ሰውም አለ ብለዋታል። እንሆ ሰዎች ከሞቱባቸው አካባቢዎች ውስጥ ሜእሶ ወረዳ፣ ሀዊ ጉዲና እና ቆላማ የሆኑ ወረዳዎች ይገኙባቸዋል። ይህም የምግብ እርዳታ በጊዜው ባለመድረሱ የተከሰተ ሞትና ህመም ነው። በይበልጥ የተጎዱት ትናንሽ ህጻናትና በእድሜያቸው የገፉ ሰዎች ናቸው። የምግብ እርዳታ ለማዳረስ ሙከራዎች ቢኖሩም ለሁሉም እኩል አልነበረም ይላሉ ነዋሪዎቹ። የምግብ እደላውን በተመለከተ ለአንድ ቤተሰብ ብዙ፣ ለሌላው ትንሽ በመስጠት የማበላለጥ ሁኔታ አለ ይላሉ። በአንዳንድ ቦታዎች ደግሞ እርዳታውን የሚያከፋፍሉን ለራሳቸው ይወስዱታል ይላሉ። ጊዜው ካለፈ በኋላ የመጣው ዝናብ እህል ለመዝራት እድል ቢሰጥም እህሉ ከበቀለ በኋላ ዝናብ በመካከሉ ስለተቋረጠ እህሉ እንዲሰናከል አድርጓል ይላሉ ነዋሪዎቹ። ስለዚህ በመጪው የበጋ ወራት የከፋ ችግር ይኖራል የሚል ስጋት አላቸው። ከፍተኛ ድርቅ ከተከሰተባቸው ወረዳዎች ውስጥ አንዱ የሆነው የሀብሮ ወረዳ አስተዳዳሪ አቶ መሐመድ ዑመር ስላለው ሁኔታ ተጠይቀው ይህን መልስ ሰጥተዋል። ሀገሪቱ አገሪቱ ከጋጠማት ድርቅ ጋር ተያይዞ ችግር አለ። ይህንን ችግር ለመከላከል መንግስት ከበላይ ጀምሮ እስከታች ህዝብ እንዳይጎዳ፣ ከብቶች እንዳይሞቱ እርዳታ ስለሰጠ በወረዳዎች ውስጥ ከአቅም በላይ የሆነ ችግር የለም። የእህል እርዳታ ተሰጥቷል፣ ለከብቶችም መኖ ቀርቧል። ከአቅም በላይ ወይንም ከቁጥጥር ውጭ የሆነ ችግር የለም ይላሉ የሀብሮ ወረዳ አስተዳዳሪ አቶ መሐመድ ኡመር። የገለምሶ ሆስፒታልም ድርቁ መጀመሪያ ሲከሰት በምግብ እጦት የተነሳ ወደ ሆስፒታሉ ከመጡት ሕጻናት በስተቀር በአሁኑ ጊዜ በሆስፒታሉ ውስጥ ሕጻናትም ሆነ አዋቂ የሕክምና እርዳታ የሚደረግለት የለም ተብሏል። ለአጠቃላይ ግንዛቤ ሲባል የምዕራብ ሀረርጌ ዞን አስተዳዳሪ አቶ አልዩ ዑመርን በእጅ ስልካቸው ለማነጋገር የተደረገው ጥረት አልተሳካም። ከቢሮቸው የተሰጠን መልስ ግን ስብሰባ ላይ ናቸው የሚል ነው። I don't